የአርቲስት አጫሎ ሁንዴሳ ሶስተኛ የሙዚቃ አልበም ርቃት እና ከያኔው በወንጀለኞች ጥይት ተመትቶ የተገደለበት አንደኛ ዓመት መታሰቢያ መርሃ ግብር በአዲስ አበባ ከተማ ተካሂዷል። በተለያዩ ዝግጅቶች በታጀበው በዚህ መርሃ ግብር ላይ የአርቲስቱ ቤተሰቦች ወዳጆችና በርካታ የጥበብ አፍቃሪያን ታድመዋል። በመታሰቢያ ስነ ስርዓቱም ላይ ንግግር ያደረጉት የአርቲስቱ ባለቤት ወይዘሮ ፋንቱ ደምሰው ሀጫሉ ከዚህ ዓለም በሞት ቢለይም ትውስታውና ስራዎቹ ግን ሕያው ናቸው ማለታቸውን ጠቅሳ፣ ዘጋቢያችን ፀሐይ ዳምጠው የአርቲስት ሀጫሉ ሁንዴሳ ወላጅ አባት አቶ ሁንዴሳ ቦንሳ በበኩላቸው የልጅ ገዳዮች ሕግ ፊት ቀርበው ፍትህ እንዲያገኙ ሁሉም እንደየ ሃይማኖቱ ጸሎት ያድርግልኝ ሲሉ ጥሪ ማቅረባቸውን ዝርዝራለች። እነሆ ዘገባዋ። አርቲስት ሃጫሉ በሕይወት እያለ ሁለት ሙሉ አልበም ዘፈንና ሰባት ነጠላ ዜማዎች ከህዝቡ ዘንድ አድርሷል። ከነጠላ ዜማዎቹ ማለን ጅራ ዘፈን ህዝቡ ዘንድ በከፍተኛ ደረጃ ተወዳጅ ዘፈን እንደሆነ ይነገራል። ይሁንና አርቲስቱ ሶስተኛውን አልበሙን እየሰራ ባለበት ባለፈው ዓመት ሰኔ 22 በአዲስ አበባ ከተማ አቃቂ ክፍለ ከተማ ልዩ ቦታ ገላን ኮንዶሚኒየም አካባቢ ግድያ እንደተፈጸመበት ይታወቃል። አርቲስቱ በህይወት እያለ ያዘጋጀው ሶስተኛው የሙዚቃ አልበም ማልመልሳ በሚል ርዕስ ታትሞ ለአድማጮች ቀርቧል። የዘፈኑ 300 ሺህ ቅጂ በመጀመሪያ ዙር የተዘጋጀ ሲሆን አልበሙም 14 ዘፈኖችን ያካተተ እንደሆነ ተገልጿል። ከእነዚህ ዘፈኖች አንዱ ኢልመነማ የሚል ነው። iluma nama jal kabar to basa silama muni inul fata wan undung makicana iluma nama dakala sure buli dakala በተካሄደው መርሃ ግብር ለአርቲስቱ ሙት ዓመት መታሰቢያ የሻማ ማብራት ሥነ ሥርዓት ተካሄዷል። በመርሃ ግብሩ ላይ ንግግር ያደረጉት የአርቲስቱ ባለቤት ወይዘሮ ፋንቱ ደምሰው ሀጫሉ በሕይወት ብለየንም ትውስታውና ሥራዎቹ ይኸው ናቸው ብለዋል። ወይዘሮ ፋንቱ አክለው አንድም አንተን አጥቼ፣ ሁለተኛ ደግሞ እውነትንም አጣው ስሉ ተደምጧል። ሐዘናችሁ ሐዘናችን ነው ብላችሁ ከጎናችን ሆናችሁ ላብረታችሁን ሁሉ በባለቤቴ በሐቀኛውና ማስመሰል የማይችል ለእውነት ሁሉንም በሚፈጥረው ሀጫሉ ሁንዴሳ ስም ላመሰግናችሁ እወዳለሁ። ሀጩ በጣም ከሚገርመኝ ነገር እኔ ሁለት ነገር ነው ያጣሁት፣ አንድም አንተን፣ ሌላው ደግሞ እውነትን ነገር ግን ያንተ እውነትና ፍትህ በእግዚአብሔርና አንተ ጋር የነበረችው ሴት ጋር ነው። አንተ አልሞትክም፣ መቼም አትሞትም። አንተን የገደሉ ያስገደሉ ለሆዳቸው የሚኖሩ ናቸው፣ በቁማቸው የሞቱት ታሪክ ለዘላለም ይዘክርሃል። እውነት የእግዚአብሔር ልጅ ነው ሲሉ ወይዘሮ ፋንቱ ተናግረዋል። ፍትህ ግልጽ ሆኖ እያለ የተደበቀ ቢሆንም እግዚአብሔር ያለቀን መውጣቱ አይቀርም። ይህ ደግሞ የኔና የህዝብ ተስፋ ነው። ባለቤቴን የገደላችሁ ያስገደላችሁ፣ ደሙን እውነቱን የደበቃችሁ ይቆያል እንጂ እውነታው መውጣቱ አይቀርም። እውነት የእግዚአብሔር ልጅ ነውና የአርቲስት አጫሉ ሁንዴሳ ወላጀባት አቶ ሁንዴሳ ቦንሳ አጫሉ የኔ ብቻ ሳይሆን የመላው ኦሮሞ ህዝብ ልጅ ነው ብለዋል። አጫሉ የኔ ልጅ ሆኖ በእኔ ስምና በወለደችው እናት ይጠራ እንጂ የህዝብ ልጅ ነው። ብዙ ማውራት አልፈልግም። ሁላችሁም እዚህ ያላችሁ እውነቱ እንዲወጣ እንደ የሃይማኖታችሁ እግዚአብሔር እንለምኑልኝ፣ ጸልዩልኝ። የልጄ ደም ፍትህ እንዲያገኝ ይህንን ነው የምጠይቃችሁ። አመሰግናለሁ። ሀጫሉን በቅርበት ከሚያውቁት አርቲስት ተመልማል አባተ አንዷ ናት። ሰርቶ ያስቀመጠው ስራዎች ውጤት ላይ መዋላቸው ጥሩ ነው። እንደዛው ቅርስ ቢል ነበር። የሚያሳዝነው ግን የነበረ ስና ነበረ ሊያወጣ ያሰበው ነገር ነበረ። መቼም ሰው ባሰበው ኑሮ አያውቅም። ግን እቺ ነገር መኖሯ በጣም ለሰው ለአድናቂዎቹ፣ ለሚወዱት ሰዎች በጣም መጽናኛ ነው የሚሆነው እና በጣም ያሳዝናልም። በአንድ በኩል ደግሞ ቅሪት ደግሞ መኖሩ ደስ ይላል። እኔ ፐርሰናል ያውቀዋለሁ። ስለማውቀው ሁሌ በጣም ነው የማዝነው። በጣም በጣም በሳል ልጅ ነው። በጣም ጨዋ ልጅ ነው ነው እኔ እስከማቀው ድረስ በጣም ሰላምተኛ ነው አንዳንዴ ስራ ላይ ሚሊኒ የማደረስኩት ስንል የሚጠይቀኝ ጥያቄ በጣም በሳል መሆኑን በዛ ነው እና አዝናለሁ አንዳንዴ የምነው ባላወቁት እላለሁ ምክንያቱም ፐርሰናሊ ስታውቀው በጣም ስለ ልጁ ማንነት በደንብ ታውቃለህ እና በጣም ካለ እድሜያቸው የሚሞቱ ሰዎች በሙሉ ያሳስብኛል እና በጣም ያሳስብኛል አርቲስት ጫላ ቡልቱሜ ለአርቲስቱ የሙያ አጋሩ ነው ከጫሉ ጋር ከእስር ቤት አንስቶ ብዙ ነገር አብረን አሳልፈናል ሲኖረንም ስናጣም አብረን ብዙ ነገር አጣጥመናል እና የዛሬ ስራው እንግዲህ በኦሮሞ ዘንድ በኢትዮጵያውያኖች ዘንድ ጥሩ ትውስታ ነው ብዬ ገምታለው። አጫሉ አሳቢ ልጅ ነበር፣ አስተዋይ ነበር ለኦሮሞ ህዝብ በተለይ መካሪ ልጅ ነበር። አጬ ከሁሉም ጋር ተመሳስሎ የሚኖር ልጅ ነበር እና ሰው ጥሩ ነገር ሲሰራ፣ ጥሩ ነገር ሲያስቀምጥ በታሪክም እየታሰበ ነው የሚኖሩ። በዚህ አጋጣሚ ሁላችንም ጥሩ ታሪክ ለዚች ሀገር አስቀምጠን ብናር ደስ ይለኛል። እና አጫሉ በጣም ጥሩ ልጅ ነበር፣ ለቤተሰቡም፣ ከማንኛውም ሰው ጋር በሶሻል ላይፍ በጣም ጥሩ ልጅ ነበር እና ከማንም ጋር ተግባቢ ሆኖ የሚኖር ልጅ ነበር። በዚህ ዕድሜው ተቀጨ። ያው ፈጣሪ የጻፈልንን ነገር ማናችንም አናልፍም። ሀጫሉ ወደዚህ ተመልሶ አይመጣም፣ እኛ ነን ወደሱ የምንሄደው እንጂ። ሁላችንም የራሳችን የድርሻችን እንድንወጣ እዚህ አጋጣሚ ጥሬን አስተላልፈው አርቲስቶቹ አክለውም የሀጫሉ ቤተሰቦች እና ጓደኞቹ የደረሰባቸውን መራር ሐዘን ተቋቁመው ሥራውንና ድምፁን ለምናፍቅ ሕዝብ የመጀመሪያውን ሥራዎች ለማድረሳቸው ክብር ይገባቸዋል ሲሉ ገልጸዋል። የአንደኛው የሞት ዓመት መታሰቢያ መርሃ ግብር ላይ የጥበብ ሥራዎችን የሚያግዝና በአርቲስት ተጫሉ ሁንዴሳ ስም የተሰየመው ፋውንዴሽን ተቋቁሟል። አርቲስት ተጫሉም በሶስተኛው አልበሙ ገለቶማ የሚለው ዘፈን ተካቷል። Tapan is the manaharta, so that that's what the moon is. This is the bath, my lord. Go look at the the men are ke na. ከአርቲስቱ ሕልፈተ ሕይወት በኋላ ከቤተሰቡ ጎን ሆነው በተለያየ መልክ ድጋፍ ላደረጉላቸው ሁሉ ምስጋና አቅርቧል። ቤተሰቦቹም ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ